አሁን ለሙዚቃ ቃና ዝግጅት መስመሩን ለጽዮን ግርማ ለቅላታለሁ። በእንግሊዝኛ ዘፈኖቿ ከምትታወቀው ቀደም ብሎ በጥቂቱ ካስተዋወቅኳት ከብሩክታዊት ጌታሁን ጋር አብረዋቸው ያመሻሉ። መልካም ቆይታ። I've been to spy, እንደምናመሻችሁ እንደምንሰነበታችሁ የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በምሽቱ ፕሮግራማችን ለፋሲካ በዓል ዋዜማ ዘና የሚያደርጋችሁን የዕለቱን የሙዚቃ ምርጫ ፕሮግራም ወደ እናንተ ለማድረስ ጽዮን ግርማ እዚህ ስቱዲዮ እገኛለሁ። ለዛሬ እንግዲህ እንደተለመደው በእንግሊዝኛ ዘፈን ፕሮግራሙን አልከፈትኩም። ብሩክታይት ጌታሁን ወይም በመድረክ ስሟ ቤቲ ጂ የዛሬ ዓመት አካባቢ ካወጣችው ማን ነው ፍጹም ከተሰኘው አልበሟ አስብሃለው የተሰኘውን ዜማን ያስደመጥኳችሁ? ብሩክታይት ጌታሁን ቤቲ ጂ በሚለው የመድረክ ስሟ ትታወቃለች። የሁለተኛ ደረጃ ትምህርቷ አዲስ አበባ በሚገኘው ሊሴ ገብረ ማርያም ትምህርት ቤት መማሯ የእንግሊዝኛና የፈረንሳይኛ ቋንቋ ችሎታዋ እንዲዳብር አርቷታል። ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ሙዚቃን ከጀመረችበት የለጋነት እድሜዋ ጀምሮ በተለያየ መድረክና በባንድ የሙዚቃ ስራዎቻቸውን በሚያቀርቡ የምሽት ክለቦች ውስጥ ታቀርባቸው በነበሩ የእንግሊዝኛ ዘፈን ስራዎቿ ትታወቃለች። የማነው ፍጹም የሙዚቃ አልበም ባለቤት ድምፃዊት ብሩክታይት ጌታሁን ወይም ቤቲጂ። ይህን ሁሉ ሳወራ መስመር ላይ ያለች ቤቲ በሚገባ አስተዋውቂሻለሁ። አዎ በሚገባው ኮንሳር ቤት ስቶልክ ሲኝ ታም ተቀዳለው። እናመሰግናለን። እንኳን አደረሰሽ። ዛሬ እንግዲህ በፋሲካ በዓል ዋዜማ በቅዳሜ ምሽት ከምሽቱ ሶስት ሰዓት ተኩል ላይ እንገኛለን። እኔ ያለሁት ዋሽንግተን ዲሲ ነው፣ አንቺ ደግሞ አዲስ አበባ ነሽ እና እስቲ የበዓል ዋዜማ የበዓል ዋዜማው ምን ይመስላል? ቀንም ያየሽውን ጨምረሽ እስቲ እንገኝ ያው እንግዲህ ብዙ ጊዜ ቅዳሜ ገበያ ነው። ከዛ ሄደው ቤተክርስቲያን ይሄዳል። ማታ ደግሞ በቤት ደግሞ ሲኮን ያው ብዙ ጊዜ ዶሮ ወጥ ይሰራል። ምክንያቱም ማታ ሰውም ጾም ስለሚፈሰግ ለሱ ዝግጅት ላይ ነን ያለ ነው። ሳምንቱ እንዴት ነው? ከተማው፣ ግርግሩ፣ ሽያጩ፣ በጉ፣ ዶሮ በጣም ደስ ይላል። ያው በቃ ዓመት በዓልን ዓመት በዓል ከሚያደርጉ ነገሮች አንዱ ይሄ ነው። ብዙ ቦታዎች እንደዚህ ሽያጭ ይኖራል፣ ግብይት ምናምን ይኖራል። የፋሲካ በዓል ብዙ ጊዜ ትንሽ እንደውም ቀዝቀዝ ያለው የሚሆነው ምክንያቱም ብዙ ጊዜ ሳምንቱን አይተሽ ከሆነ ህማማት ነው የሚጸለይበት የበለጠ መንፈሳዊው ነገር የምታስቢበት ወቅት ነው ግን ያው በዓልም ትልቅ በዓለም ስለሆነ ፊታት የሚጠብቀን ያለው ጎን ለጎን አብሮ ሽያጩ ምኑ ምኑም ያው እንዳለ ነው። አንቺ ግን መስራት ትችያለሽ ዶሮ ወጥ? እንግዲህ ለክፉ አለ ብዙ ጎበዝ አይደለሁም፣ ግን ያው ያው እሰራለሁ። እንግዲህ በዓል ትወጃለሽ? እኔ አሁን በዓል በጣም ነው ደስ የሚለኝ፣ ዘመድ አዝማድ የሚሰባሰብበት፣ የከፋው መጥፎ ስሜት ያለው ሁሉ የዛን ቀን ደስ የሚለው ይመስለኛል፣ እና በዓል ወዳለሁ። አዎ፣ በጣም ነው በዓል፣ በጣም ነው ወደው፣ ከቤተሰብ ጋር ለማሳለፍ በጣም ወደው ነገር ነው። እሺ፣ ቤቲ እንግዲህ ማነው ፍጹም የሚል አዲስ አልበም አውጥተሻል በቅርቡና፣ እንዴት ነው የአልበሙ ተቀባይነት ዘፈኖቹ ስልቶቹ እንዴት አይነት ስልት ነው የተጫወጥሹ? የምትታወቂው በእንግሊዝኛ ዜማ ነው እና ወደ አማረኛ ስትመጪ ምን ምን አይነት ስልት ነው ያካትትሹ? ያው በአጠቃላይ የአልበሜ ስልቱ እንደ ፖፕ ባለ ውስጥ ነገር ፖፕላር አይነት ነገር ውስጥ ነው መካተቱ የሚችለው ምክንያቱም ብዙ ሞደርን የሆኑ ዘፈኖችን የሚመስል ነገር ነው። የውጭውንም እዚህም ደግሞ ያሉትን አንድ ባህላዊ ነገር አድርጌያለሁ። ከዛ ባሻገር ግን ሞር ትንሽ ወደ ውጭኛ ብዙም የእንግሊዝኛ ዘፈን ሰራ ስለነበረ ከዛ ብዙ ያልራቀ ስታይል ያላቸውን ዘፈኖች የሚከተል ነው። ይኔ ሰው እንግዲህ ወይ በእንግሊዝኛ መጀመሪያ ስለለመደኝ ነው መስለኝ በጣም በቆንጆ ሁኔታ ተቀብሎልኛል። አንድ ባህላዊ ነገርም ማድረግ የበለጠ ተሰሚነቴን ከፍ እንዲያደርገው ልብቶኛል። በጣም ደስ የሚል መንፈ እረፍት ነው ያለው። አሁን አመት ይሆነዋል አልበሜ ከተለቀቀ። አሁንም ይገርምሻል ጥሩ ተቀባይነት እያገኝ ያለ አልበም ነው እና እኔ በጣም ደስተኛ ነኝ። በእኔ በኩል የዘፈኖችሽ እና የዘፈን አቀራረብሽ አድናቂ ነኝ። ከዚህ አልበም ላይ እንዳውም በጣም የወደድኩትን ዘፈን አንዱን ነው በመግቢያዬ ላይ ያጫወትኩት። በዚህኛው አልበምሽ ላይ ግጥም መጽሐፍ ጀምረሻል ለበል ቤቲ ወይስ ከዚህ ግጥም አንድ አራት ስራዎች ነው የራሴ ግጥም ያለው። ግጥምና ዜማ ነው የራሴ ሰርቻለሁ። ሌላውን በአብዛኛው ናቲማን ይሰጠኝ። አንድ ለአማሪ ሰጠኛለ። አንድ ደግሞ ሲሳይ ጌታቸው የሚባል ልጅ ዚህ ግጥም የሚኖር ልጅ ይሰጠኛለ። እንደዚህ ናቸው። በአብዛኛው ግን ናቲ ነው ግጥምና ዜማ ይሰጠኝ። ናቲማን ናት ና፣ ይለያያለ። ወደ አልበም ስራዎች ተመልሰን እንመጣለን። ቀደም ብዬ እንደነገርኩች እንግዲህ የምንገኝበት ሰዓት የእንግሊዝኛ ወይም የባህር ማዶ ዜማዎችን ወደ አድማጮች የምናደርስበት ሰዓት ነው አንቺ ደግሞ የእንግሊዘኛ ዘፈን በመዝፈን ትታወቅ ያለሽ። እስቲ አንድ ሙዚቃ ጋብዥን፣ እንግሊዘኛ። ለዛሬ ለዚህ ምሽት የቤት ምርጫ ነው ብለን እንጋብዛቸው። I know you know that I made those mistakes maybe once or twice, and by once or twice I mean maybe a couple of hundred times, so let me, all oh let me redeem, oh redeem all myself tonight, cause I just need Take every single piece of the blame if you want me to But you know that there is no innocent one in this game for two but I'll go, I'll go, and then you go, you go, I didn't spill the truth Can we both say the words and forget this? Yeah Is it too late now to say sorry? Cause I'm missing more than just your body ብሩክታይት ጌታ አሁን ቤቲ የመረጠችውን ሶሪ የተሰኘውን የጀስቲን ቢበር ዜማ ነው ያዳምጥ ነው። እንግዲህ ቤቲ ሶሪ የቅርብ ጊዜ ዜማ ነው፣ እንደውም የአሜሪካ የደረጃ ሰንጠረዥ ቢልቦርድ ላይ እስካሁን አለ። አንድ ሌላ ቆየት ያለ በጣም ተወጁ ከነበረና መድረክ ላይ ትጫወቻቸው ከነበረ ቆየት ያለ አንድ ዜማ ጋብዥን። ማይክል ጃክሰን ተወጁ ነበር። የእሱን ስራም ተጫዋች እንደነበር ታውሳለሁ። እና እስቲ አንድ ዜማ ጋብዥን ከማይክል ጃክሰን። አዎ ብዙ ጊዜ መድረክ ላይ ይጫወተው ነበረ። ቢርት የማይክል ጃክሰን ቢርት። ታዲያ እያዜምሽ ቢሆን ምርጫውን የበለጠ ደስ ይለን ነበር። ቢዣ በጣም እናመሰግናለን እንደው ለረጅም ዓመታት እንግሊዘኛ ዘፈን ስትጫወጪ ቆይቶች ወደ አማርኛ ስትመጪ አላስቸገርሽም መስራቱ ብዙ ጊዜ የኢትዮጵያ ቅኝቶችን ስላልሰራኝ ብዙ አላስቸገረኝም ልክ እንግሊዘኛ የነበሩት ዜማ የሚመስሉ ነው አማርኛ የሆኑት አይተሽ ከሆነ ዜማው በጣም እንግሊዘኛ ዘፈኖች አካሄድ ሄድ ነው ብዙዎቹ የሰራኋት እና ብዙ አላስቸገረኝም ግን ምናልባት አሁን ቅኝት እንደ ባቲ አንቺሆዬ አምባሰል ምናምን ልስራ ብል ትንሽ እነሱ በራሱ ላይ ትንሽ ጥረት ትንሽ ፈታኝም የሚሆኑብኝ ይመስለኛል። ምክንያቱም ቅላጤዎቹ ትንሽ ለየት ያሉ ናቸው፣ ከበድ ያሉ ናቸው እና ልክ እንደ ፈረንጅኛው አሳምሬ እንደምሰራው እነዚህም አሳምሬ ለመስራት ትንሽ የሚያስቸግረኝ ይመስለኛል። ለጊዜው ለአልበሙ ግን ምንም አይነት ችግር አላጋጠመኝም። ምክንያቱም ከእንግሊዘኛ ከምሰራቸው ጋር በጣም ተቀራራቢ ነገሮች ስለሆነ የሰራዋት ከሰራሹ በኋላ ስታዳምጩ አልበሙን እንደ አድማጭ በጣም የወደድሽው ዜማ የትኛውን ነው? ከአልበሜ በጣም የወደድኩት ዜማ የዘንባባ ቀለበት የሚለውን ነው። አይዲያው የኔ ነበር። ያው በጣም ቆንጆ አይዲያ ነው ብዬ ገምቼ ስለነበረ፣ ናቲ ቆንጆ አድርጎ እንድትስል ናቲ ነበረ ገጥሞን የሰጠውት። ዜማውም ደግሞ የተሰራው መጀመሪያ ሙዚቃው ተሰርቶ ነበረ። አፍሪካን አሜሪካኖች ናቸው የሰሩት እና ወን ቪዥን ፕሮዳክሽን ይባላሉ። እነሱ ነበሩ መጀመሪያ ላይ ሙዚቃውን የሰሩት። እዛ እሱ ላይ ነበር ዜማው የተሰራው እና በጣም ደስ የሚል ዜማ፣ መልእክቱም ደግሞ ደስ የሚል በአጠቃላይ በጣም የምወደው አሁንም ደግሞ እስካሁንም ድረስ ሰማው በጣም ደስ የሚል ዘፈን ነው። ለሀሳቡ መመንጨት የተለይም ያው ብዙ ጊዜ ልጅ ሆነሽ አንድ ልጅነትን ለማስታወስ ነው። ጎን ለጎን ደግሞ ብዙ ጊዜ ልጅ ሆነሽ ያለው ንጹሕ ፍቅር ከፍ ሲል ከእድሜ ጋር አብሮ እንደሚሻክር እና አላ አይደለም። ያው ዘፈኑን ሰምተሹ ከሆነ የዘንባባው ቀለበቴ ይሻለኛል አይነት ነገር ነው ዋናው መልዕክቱ ነው። መጀመሪያው መጀመሪያ ላይ እኔ ሀሳቡን ሲመጣልኝ ምንድን ነበረ ከአልማዙ ቀለበት ይሻለኛል ዘንባባው አይነት ነገር ነበረ ሀሳቡ እንዲሆን ያሰብነው የነበረው። ያው ግን ለግጥም የሚያምር ሆኖ ያገኘን ይሄን ስለነበረ በዚህ ፀደቀ እንጂ ያው መልዕክቱም ደስ የሚል መልእክት ስለሆነ እንደውም አሁን ወቅቱ ጥሩ ሰዓት ይመስለኛል። ሆሳና ከተከበረ ገና አንድ ሳምንት የሚሆነው ነገ ነው። እስካሁን የዘንባባ ትዝታ ላይ ነን እና የዘንባባ ቀለበት የሚሰራበት ዘንባባ የሚታሰርበት በአለም ስለሆነ ለዛሬ የሙዚቃ ቃናን ህግ መጣሴ ካልቀረ እስኪ የቤቲንግ ግብዣ የዘንባባ ቀለበቴን የተሰኘውን የአማርኛ ዜማ እንጋብ i you. not i to

ቤት እንግዲህ አሁን የእንግሊዝኛ ዘፈኖችን ከነ ግጥማቸው በቀላሉ ማግኘት አያስቸግርም። ምክንያቱም ኢንተርኔት ላይ በጎግል በቀላሉ ማግኘት ይቻላል። እና በፊት ከየት ነበር የምታመጫቸው? እንዴት ነበር እስኪ የምታጠኛቸው? እኔ ብዙ ጊዜ አሁንም የማደርገው ነገር ምንድን ነው፣ ዘፈኑን እየሰማው ራሴ ጽፈዋለሁ። ቶሎ ለማጥናት ነው የሚቀለኝ እሱ ስለሆነ ማለት ነው። ድንገት አንዳንዴ ያው ስትዘፍኒ የምትውጫቸው ቃላቶች ይኖራሉ። አንዳንዱ እርግጥ እርግጥ አድርገሽ ላትያቸው ትችያለሽ እና መስማት ያስቸግረኝን ጉግል ላይ ሰርች አድርገውና ሌሪክስ ላይ ያስተካክለዋለሁ። ብዙ ጊዜ ዩቱብ ቪዲዮዎች የሚሰሩትን አላይም እያየውኛል። በተቻለኝ መጠን እየሰማውኝ ራሴ በራሴ መጽሐፍ ነው ደስ የሚለኝ። ዜማውን ለማጥናት ይረዳኛል። ግጥሙንም ቶሎ ለመሸንበድ ይቀለኛል። ከነበረ ድሮም ማጠናው አሁንም ገልጸነው ማለት ነው። ለምን ያህል አመት የእንግሊዝኛ ዘፈኖችን ዘፈንሽ? ለረጅም ጊዜ አንድ አስር አመት ያህል። አሁንም ቢሆን ብዙ ጊዜ ክለብ ሰራ፣ አንዳንድ መድረኮች ላይ ያው ከበር ዘፈኖች እዘፍናለሁ። አንድ ወይ ሁለት እንግሊዝኛ ዘፈኖችን እጫወታለሁ። አጠቃላይ አንድ አስራ አንድ አመት። እስቲ አሁን አንድ ሌላ ሙዚቃ ጋብሽንድረዘጎብላይኒ ተድም When I saw you and her talking, yeah. Something deep down in my soul say cry girl. When I saw you and her walking down, I would rather, and I would rather go a blind, boy, than um, to see you walk away, walk away. Something told me it was over. Baby. most of all I just don't I just don't wanna بابا بابا بابا بابا بابا بابا بابا بابا بابا ከሆነ ስለ ሞያሽ መሻሻል አስተዋጽኦ አድርጎልኛል የምትዪው የስራ ጊዜ የት ነው የት ያሳለፍሽ? ወይ ስራ ጊዜ ነው። በጣም ተሻሽሏል። መጀመሪያ ኤክስፕሬስ በአንድ ጋር ስጀምር ያው ጀማሪን ስለሆንኩ ብዙ ፍርሃት አለ። ድምፅ አወጣጥ ራሱ ብዙ ቴክኒኮች የማላቃቸው የነበሩት እና ከነሱ ጋር ገና ስጀምር ብዙ መሰረታዊ የነበሩ ነገሮች ሻ ያስተካከሉኝ አለ። ከዛ ባሻገር ደግሞ ልክ ማህሪ በበስቀር ገብቼ ስጫወት የመድረክ አያያዝ ምናምን ለምናቲማንም አይ ስለነበረ ሀይሌሩትንም አያቸው ስለነበረ ያው እነሱ ከእኔ በፊትም ቀድመው ረጅም ዓመት ኤክስፔሪንሱ ስላላቸው መድረክ አያያዝ ላይ በጣም ጎበዝ ነበሩና ከነሱ ይሄን ይሄን አይቼ የቀሰምኳቸው ነገሮች አሉና እና በሚበል በፊት ዘምር ከነበርኩት በጣም በጣም ትፍረፍ እያለሁ በውስጧ በያዘችው የሙዚቃ ታሪክ በዓለም መድረክ ላይ በተለይ በዘመናዊ ሙዚቃ ትኩረት ሳትስብ ሳትታወቅ ቀርታለች እና በቅርቡ እንኳን ስሙ በዓለም መድረክ ፊት ገኑ የወጣው አቤል ተስፋ ወይም ተ ዊኬንድ ምንም እንኳን የዘርግንዱ ኢትዮጵያዊ ቢሆንም የሚታወቀው ግን በካናዳ ዜግነቱ ነውና አንቺ ደግሞ አሁን ከእንግሊዘኛ ስራዎችን ትሰሪ ነበር አሁን ደግሞ ወደ አማርኛ ዘፈን ፊትሽን አዙራሻል እና የኢትዮጵያን ሙዚቃ ወደ አለም አቀፍ መድረክ የማምጣት ሀሳብ አለሽ ራስሽስ በግልሽ ስራዎችሽን አለም አቀፍ የማድረግ ሀሳብ የለሽም ሀሳብ አለኝ እኔ ህይወቴን ሙሉ ማስበውና የምመኘው ዋናው ነገር ምንድ ነው አለም አቀፍ ደረጃ ላይ የኢትዮጵያን ሙዚቃ እኔንም እዛ ደረጃ ማስቀመጥ ነው የምመኘው። ከኢትዮጵያ ሆነች ምን ይከብዳል? አሁን እንግዲህ በብዙ መንገዶች የጥሩ ኦፖርቹኒቲዎች እየተከፈቱ ነው። ብዙ የውጭ ሀገር ድርጅቶች ወደ ኢትዮጵያ እየገቡ ስለሆነ ትንሽ በሩ ተከፍቷል ማለት ይቻላል። ከዚህ በፊት ግን የነበረው ትሬንድ በውጭ ሀገርን በጣም እንደ ሩቅ ቦታ አላደለም፣ የማይደረስ ቦታ፣ በቃ በጣም ሩቅ ነው ብሎ አይነት እይታ ነበር የነበረን ምክንያቱም ካለውም ካለውም ሲቹዌሽን አንጻር እዛ አሁን እንኳን ኢንተርኔትም አለ ብዙ ነገር አልፈች ከነክድ የመሆኑ ነገር እዛ የሚፈጠረውን ነገር እዚህ ለማወቅ እዚህም አዲስ ነገር ልስራ ብትይ እዛማ የተሰራውን ቶሎ የማግኘቱ አክሰሱ ስላለ እነዚህ እነዚህ ነገሮች በሙሉ አሁን የበለጠ በርን ይከፍታሉ ብዬ አስባለሁ፣ በፊት ከነበረው። ለዚህ ያው በጣም በጣም ህልሜ ነው እኔ ዓለም አቀፍ ደረጃ ላይ ለመውጣት። ያደረግሽው ነገር አለ? እንደሱ ለማድረግ የጀመርሽው ነገር አለ? አዎ ኦልሬዲ አሜሪካ በነበረኝ ቆይታዬ አልበም ጀምር ያለው ከአፍሪካን አሜሪካኖች ጋር ያልኩሽ እነዚህ አሁን ለኢትዮጵያ አልበም የሰሩልኝ ሰዎች መጀመሪያ የተገናኘ ነው ኢንተርናሽናል አልበም ስንሰራ ነበረ እና ከእነሱ ጋር ይሄን ነገር ጀምሬ በመሀል ነው ይሄ አልበሙ ሊያልቅ የነበረ ስራ እጄ ላይ ስለነበረ ይህን ልልቀቅ እየለቀቅ ነው። ለዚህ ያው የተጀመሩ አንድ ስምንት ስራዎች ያለቁ አሉ። ስትል እየተነጋገርን ነው፣ እንዴት አድርገን መጨረስ እንደምንችል ማድረግ እንደምንችል እንዴት ፕሮሞት እንደምናደርገው ምናምን። ያው ከባድ ነው ከኢትዮጵያ ሆነሽ እዛ ያለውን ነገር ተጋፍጦ ለመውጣት ትንሽ ከባድ ነው፣ ግን ያው እየተነጋገር ነው እያሰብንበት ነው። ግን ዞሮ ዞሮ ከባድም ቢሆን እየሞከርሽ ነው፣ ስለዚህ አንድ ነገር ላይ ትደርሻለሽ ብለን ተስፋ እናደርጋለን። እስቲ አሁን ደግሞ አንድ ሌላ ሙዚቃ አድማጮቻችንን እንጋብዝና ተመልሰን እንመጣለን። አሁንም ለአንቺ እድሉን ልስጥሽ። እሺ የሴሊን ዲዮን ፖርኮቺ መሞንኮ የሚል ፍሬንድ ዘፈናአላ Was written by Jean-Jacques Goldman. You're right, an incredible French artist, and it's the biggest song of my French career. It's a very passionate song that speaks about loving someone so much. It's called Pour oh. que tu m'aimes encore. Oh. እንድትወደኝ ማለት ነው። እንደገና እንድትወደኝ ራሴን ወደ ወርቅ እቀይራለሁ፣ አንተ እንደገና እንድትወደኝ። በፈረንሳይኛ ትርጉሙ የበለጠ ያምራል። ሙሉ ሐሳቡ አጠር አድርገሽ ሐሳቡን ንገሪ። ልብህን ልፈልግ ይሄዳለሁ፣ ሩቅ ቦታ ይዘው ብትሄድ፣ ያንተ ዳንስ ዳንሶች ላይ ገብቼ እሳተፋለሁ። መንፈስህን እንፈልግ ይሄዳለሁ፣ በበረዶም በእሳቱም ውስጥ ቢሆን Uh, Asmat other the ballo, the grand to take no. compris mm to -hmm. mm -hmm. mm -hmm. mm -hmm. ደስ ይላል። ግጥሙን እንኳን ባታውቂው ቋንቋውን ባታውቂው ዝም ብለሽ አብረሽ የምታቀነቅኝው ዜማ ነው። ይሄን ዜማ በእንግሊዝኛ ተጫውተዋለች። ኢፍ ዛት ስዋት ቴክስት የሚለው የእንግሊዝኛ ዜማዋ መሰለኝ። ግጥሙ አንድ አይነት ነው። ትክክል። ተቀራራቢ ነው፣ ተቀራራቢ ነው ግጥሙም እና በጣም ደስ የሚል ዜማ ነው። ስለምርጫሽ በእውነት በጣም እናመሰግናለን። ቤቴ አሁን ምን እየሰራሽ ነው? አዲስ አበባ አሁን ለጊዜው ኮንሰርቶችን እያሰብኩኝ ነው። አዲስ አበባ ያለሁት አልበም ወጥቷል። አሁን የማን ነው ፍጹም ኮንሰርቶች እንዲሰሩ ነው። ከዛ በኋላ ደግሞ እንግዲህ እንደ እግዚአብሔር ፈቃድ ወይ ሁለተኛ አልበም ጀምራል እያስብ ያለው ይሄኛው አልበም አበረታቶሻል ማለት ነው። አዎ ያው ምልሽ ሙዚቀኛ ስቶኝ አርቲስት ስቶኝ ያው ስራችን እንደዚህ ነው። አንዱ አልበም ግን ከወጣ በኋላ ቱር ከተደረገ በኋላ ሌላ አልበም ደግሞ ማከታተሉ በጣም የሚመከር ነገር ነው። ለእኛም ደግሞ ብዙ ጊዜ ፕሮዳክሽን ውስጥ ገብተሽ ክሪኤቲቭ የምትሆኝባቸው ወቅቶች ብዙ ጊዜ ይናፍቃሉ። ከዛ ደግሞ ልክሱ ሲያልቅ ደግሞ ወጥተሽ ለህዝብ ደግሞ አሰምተሽ የነሱን አስተያየት ትቀበይና ወዲያው ያን አስተያየት ደግሞ ተግባር ላይ ማዋል ይኖርብሻል። ለዚህ ያው ይህን ይመስላል ሂደቱ። ከቤቲ ጋር ያደረግነው ውይይትና የሙዚቃ ምርጫዋ አላበቃም። ሳምንት ቀሪ ሀሳቧን እና ቀሪ የዘፈን ምርጫዎቿን ይዘን እንመለሳለን። ለመሰነባበቻ ግን ቤቲ፣ ዛሬ የበዓል ዋዜማ ስለሆነ አንድ ዜማ ጋብዥን። ሆሊዴይ የማዶና ሆሊዴይ የማዶና በጣም ቆንጆ ምርጫ። እንደውም ይህ ዜማ እዚህ ፊት ለፊቴ የሚገኘው ፋይል ውስጥ ነበረኝ፣ እንዳያሳፍረኝ እንጂ ቤቲ፣ ዜማው ተገኝቷል። የምንጀምረው ግን በአንቺ ድምፅ ነው። የተከበራችሁ እና የተወደዳችሁ አድማጮች፣ እኔና ቤቲ ለዛሬ ከማዶና ሆሊዴይ ጋር እንተዋችኋለን። ሳምንት ደግሞ አብረን እንመለሳለን። በእኔ በኩል መልካም በዓል ደናደሩ ቤቲ ግን አንቺን እየጠበቅኩ ነው። ሆሊዴ ሰ